ፎንር ኢንኤም ሰራተኛ አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካ አገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሠራተኛ ጋር ተነጋገረ። ጤና ይስጥልኝ ጌታዬ፣ ስሜ ለማ ይባላል። ቪዛ ሹም የቪዛ ሹም እባከው ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግለሁ? አቶ ለማ ወደ አሜሪካ ለመሄድ ስለምፈልግ ቪዛ እንዲሰጠኝ እፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። ዩኒቨርሲቲ የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርሲቲ ውስጥ ነው። ይህ ዩኒቨርስቲ ይቀበለውታል? በቅርብ ቀን አሁን ጌታዬ፣ ዩኒቨርስቲ እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል። እስቲ ደብዳቤውን ለየው። በደስታ ጌታዬ ፎር አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካን አገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሰራተኛ ጋር ተነጋገረ። ጤና ይስጥልኝ ጌታዬ፣ ስሜ ለማ ይባላል። እባክዎ ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግልዎ አቶ ለማ? ወደ አሜሪካ ለመሄድ ስለምፈልግ ቪዛ እንዲሰጠኝ ይፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርሲቲ ውስጥ ነው። ይህ ዩኒቨርሲቲ ይቀበለዎታል አሁን ጌታዬ ዩኒቨርሲቲው እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል እስቲ ደብዳቤውን ለየው በደስታ ጌታዬ ፎር ኮምፕሬንሽን አንድ የኢትዮጵያ ተማሪ ትምህርቱን ከጨረሰ በኋላ ወደ አሜሪካ አገር ለመሄድ ስለሚፈልግ ወደ አሜሪካን ኤምባሲ ሄዶ ስለ ቪዛው ጉዳይ ከኤምባሲው ሰራተኛ ጋር ተነጋገረ። ጤና ይስጥልኝ ጌታዬ፣ ስሜ ለማ ይባላል። እባክዎ ይቀመጡ። እሺ፣ አመሰግናለሁ። ምን ላድርግለሁ አቶ ለማ? ወደ አሜሪካ ለመሄድ ስለሚፈልግ ቪዛ እንዲሰጠኝ እፈልጋለሁ። ለምን ወደ አሜሪካ መሄድ ይፈልጋሉ? ትምህርቴን እዚያ ለመቀጠል ስለምፈልግ ነው። የትኛው ዩኒቨርሲቲ ውስጥ ለመማር ይፈልጋሉ? ዋሽንግተን ውስጥ በሚገኘው በአሜሪካን ዩኒቨርሲቲ ውስጥ ነው። ይህ ዩኒቨርሲቲ ይቀበለዎታል? አዎን ጌታዬ፣ ዩኒቨርሲቲው እንደሚቀበለኝ አሁን በቅርብ ቀን ደብዳቤ ደርሶኛል። እስቲ ደብዳቤውን ለየው። በደስታ ጌታዬ። በስንት መቶ የሚቆጠሩ ሰዎች አገኘህ? ምናልባት በሁለት እና በሶስት መቶ የሚቆጠሩ ሰዎች አገኘሁ። በመቶ የሚቆጠሩ ተማሪዎች ወደ ትምህርት ሚኒስቴር ሲሄዱ አየህ? አዎ፣ ብዙ ተማሪዎች አየሁ። ዛሬ ወደ ውጭ ጉዳይ ሚኒስቴር የሚመጣውን ሰው ማን ያውቃል? ምናልባት አቶ ለማ ያውቅ ይሆናል። አስተማሪያችሁ ከተማሪዎቹ ጋር ስለ ፖለቲካ መጨዋወት ይፈልጋል? የለም፣ አይፈልግም። እነዚህ ሰዎች ከየት አገር መጡ? ከአሜሪካ መጡ። ምግብህን ከመንገደኛ ጋር መካፈል ትወዳለህ? አዎ፣ በጣም እወርዳለሁ። በረፍታችሁ ጊዜ ወደ ኢትዮጵያ ለመሄድ የምትፈልጉት ለመደሰት ነው? በረፍታችን ጊዜ ወደ ኢትዮጵያ የምንሄደው የሚያስደስቱ ነገሮችን ለማየት ነው። ዛሬ ማታ ወደ አዲስ አበባ መሄድ እና መደሰት የሚፈልግ ማን ነው? እኛ መሄድና መደሰት እንፈልጋለን። አብረኸ ወደ አዲስ ከተማ ብትሄድ ይደክመሃል? አዎ በጣም ይደክመኛል። ከአዲስ አበባ ወደዚህ አገር ስትመጪ በጣም ደከመሽ? አዎ በጣም ደከመኝ። ወደ አዲስ ከተማ ሄዳችሁ ጨዋታ አታዩም? ከሰዓት በኋላ ሄደ እናያለን። ከእናንተ መካከል ፖለቲካ የሚማሩ እነማን ናቸው? ከበደና ለማ ናቸው። ምግብ ማን ይሰራላችኋል? እህቶቻችን ይሰሩልናል። በኢትዮጵያ ውስጥ ወንድ ልጅ ምግብ ይሰራል? የለም፣ አይሰራም። ቀንቀን እናቶቻቸው ወደ ስራ ሲሄዱ ልጆቻቸውን ወዴት ይልካሉ? ምናልባት ወደ ትምህርት ቤት ይልኩ ይሆናል። ውሻውን አብልተህ የት ትሄዳለህ? ወደ አዲስ ከተማ ሄዳለሁ። ድንኳን የተከላችሁበት ቦታ የት ነበር? ወንዙ ዳር ነበር ጓደኞችህ ድንኳናቸውን የት እንደ ተከሉ ታውቃለህ አዎ አውቃለሁ እናታችሁ ሁልጊዜ እየመጣች ታያችኋለች አዎ በሳምንት አንድ ጊዜ እየመጣች ታይናለች? አቶ ለማ ሁል ጊዜ ወደ አገሩ እየሄደ እናቱን ያያል። እንዳጋጣሚ ሁልጊዜ ሁል ጊዜ አይሄድም። ከዋሽንግተን በስተ ሰሜን ያለውን ከተማ ታውቃለህ? አዎ አውቀዋለሁ። ፀሐይ በምስራቅ አትወጣም ያለማን ነው? አንድ ተማሪ ነው። ስሙን ግን አላውቀውም። በቤት ዙሪያ የነበሩትን ለምለም ዛፎችና አበባዎች የት አሉ? በክረምት እንጂ በበጋ አይታዩም። የቢሮው ሹም በጣም ጥሩ ለሚሰሩት ሰዎች ምን ሰጣቸው? ብዙ ገንዘብ ሰጣቸው። በቅርብ ጊዜ ውስጥ ወደ እኛ ዩኒቨርሲቲ የሚመጡ እነማን ናቸው? የኢትዮጵያ ተማሪዎች ናቸው። ጢሙን ተላጭቶ የት መሄድ እንደሚፈልግ ታውቃላችሁ? ምናልባት ወደ ስራው ይሄድ ይሆናል። በዚህ አቅጣጫ የባህሩ አቅራቢያ ቤቶች አሉ? አዎ፣ አምስት ቤቶች አሉ። አቶ ለማ ጥያቄ ሲጠይቅ ማን መለሰ? በእውነቱ አላውቅም። ውጭ ጉዳይ ሚኒስቴር ግቢ ውስጥ ብዙ ለምለም ዛፎች አሉ። አዎ፣ በጣም ብዙ ዛፎች አሉ። በብርድ ለምን መጣህ? በጣም የምፈልገው ነገር ስላለኝ ነው። ለምን አርፍደህ ትመጣለህ? አውቶቡስ ጠብቅ ነው። ድርሰት በከፍተኛ ቦታ ላይ ይኖራለሁ? የውጭ ጉዳይ ሚኒስቴር ባለስልጣኖች ወደዚህ ከተማ መጡ። ማናቸውም ተማሪ ወደ ትምህርት ቤት መሄድ ይገባዋል። ስራው ከተጣራልኝ በኋላ ልመጣ እችላለሁ። ተጣራ፣ መጣራት፣ ይጣራል። እንደሚመጣ አረጋገጠልኝ። ማረጋገጥ፣ ያረጋግጣል። ተማሪዎች ሁሉ የተማሪ ቤቱን ደንብ ያውቃሉ። ትምህርቴን በዋሽንግተን ውስጥ ፈጸምሁ። መፈጸም መፈጸም። አቶ ለማ በኢትዮጵያ ውስጥ የሚሰጠውን ትምህርት ከጨረሰ በኋላ ለከፍተኛ ትምህርት ወደ አሜሪካ ለመሄድ አሰበ። አንድ ቀን በጠዋት ተነስቶ ስለ ቪዛው ለመነጋገር ወደ አሜሪካን ኤምባሲ ሄደ። እዚያም የቪዛውን ሹም አግኝቶ ሰላምታ ከሰጠው በኋላ ወደ አሜሪካ ለመሄድ መፈለጉን ገለጸለት። የቪዛው ሹም የሚገባበትን ዩኒቨርሲቲና እንደዚሁም ከዩኒቨርሲቲው ባለስልጣኖች ደብዳቤ ማግኘቱን ጠየቀው። አቶ ለማ ከዩኒቨርሲቲው ባለስልጣኖች የደረሰውን ደብዳቤ ባቀረበለት ጊዜ የቪዛው ሹም ማናቸውም ነገር የተጣራ መሆኑን ካረጋገጠ በኋላ ቪዛውን ለአቶ ለማ ሊሰጠው ፈለገ። ማናቸውም ሰው ለትምህርት ወደ አሜሪካ ለመሄድ ሲፈልግ በመጀመሪያ የሚገባውን ደንብ መፈጸም አለበት። ይህ ደን በሚገባ ካልተፈጸመ ቪዛ ማግኘት አስቸጋሪ መሆኑ የታወቀ ነው። ጥያቄዎች፣ አቶ ለማ ወደ አሜሪካ ለመሄድ ለምን ፈለገ? መቼ ወደ አሜሪካን ኤምባሲ ሄደ? ለምን ወደ አሜሪካን ኤምባሲ ለመሄድ ፈለገ? በአሜሪካን ኤምባሲ ውስጥ ማንን አገኘ? ለቪዛው ሹም ምን ገለጸለት? የቪዛው ሹም አቶ ለማን ምን ጠየቀው? አቶ ለማ ለቪዛው ሹም ምን አሳየው? የቪዛው ሹም ለአቶ ለማ ምን ሊሰጠው ፈለገ? አንድ ተማሪ ለትምህርት ወደ አሜሪካ ሲሄድ And so bound and This is the end of Unit 21.